በስጋት ውጭ እያደርን ነው ያሉ ነዋሪዎችና ሐዘንተኞች የቀሩትን ዜጎች ለመታደግ የሚወሰደው እርምጃ አፋጣኝ እንዲሆን ጠይቀዋል። የእስክንድር ፍሬው ዘገባ ይከተላል። ቅዳሜ ምሽት በደረሰው የቆሻሻ መደርመስ አደጋ ቤተሰቦቻቸውን ወዳጅ ዘመዶቻቸውን ያጡ፣ የቅርብ ሰዎቻቸውን የተነጠቁ ሐዘንተኞች፣ በአደጋው አሰቃቂነት ውስጣቸው የተነካ ልባቸው ያዘነ ለቅሶ ደራሾች፣ የክፍል ጓደኞቻቸውን ያጡ፣ ትምህርት ቤት ዘግተው ከነ ደንብ ልብሳቸው የመጡ ታዳጊዎች፣ ሁሉም በአንድ ቦታ በአንድ ድንኳን ሀዘናቸውን ሲገልጹ አሉ ቆሼ በሚባለው አካባቢ ዛሬ እኩለቀን ላይ የተመለከትኩት ከቃለ መጠይቆች የተረዳሁት በዚህ ይጠቃለላል። አሁንም የመደርመት ስጋት መኖሩን የገለጹት አስተያየት ሰጪዎች መንግስት አፋጣኝ እርምጃ እንዲወስድ ጠይቀዋል። በድንኳኑ ውስጥ የማስተባበር ስራ ሲሰሩ ያገኘኋቸው ወይዘሮ አበራሽ አለነህ ከእነዚህ አንዷ ናቸው። አሁን እኛ የምናስበው ለሞቱት ሰዎች ነው። እንግዲህ እዚህ ጋር አደጋውን ውስጡ ስላልወጣ ያንን ለማስቀበር ምግብ ለማቅመስ አንድ ላይ ለማሰባሰብ የሚደረገው ስራ ነገር ግን አሁን ደግሞ በህይወትና በሞት መካከል ያለ ሄደህ ብታየው በጣም በንጥልጥል ላይ ያለ ቤቶች አሉ። ንቅናቄ እየፈጠረ ማለት ነው። ለዛት መንግስት ምን እያሰበ ነው? እና በስጋት ሁላችንም ውጭ እየዋልን እያደርን ነው ማለት ነው። ምንም በቃ እናቀውም ለማለት ፈልጌ ነው። በመደረመሱ አደጋ ቤተሰቦቹን መውጣቱን የገለጸው ወጣትም ይሄንኑ መልእክት አስተጋብቷል። ምን ልበል እኔ ምጽአት ቀን የመጣ ይመስለኝ የምጽአት ቀን የመጣ ነው ይመስለኝ፣ እንጂ እንግዲህ ቢያንስ ቢያንስ ከዚህ በኋላ ያለው ነገር አደጋ ነው፣ እንዳየው ተንጠልጥሏል። ከነ ደንብ ልብሳቸው ለቅሶ ሊደርሱ በአካባቢው ከተገኙት ታዳጊዎች መካከል አልፋ የተባለው የግል ትምህርት ቤት ተማሪዎች ይጠቀሳሉ። አዲስ የተባለች የ የዘጠነኛ ክፍል ተማሪ እንደገለጸችው የተሰማቸው ሀዘን ትምህርት ቤት ዘግተው እንዲመጡ አስገድዷቸዋል የ እኛ ተማሪ የሆነ አንድ ተማሪ ስለሞተ ሀዘናችን ለመግለጽ ነው የመጣ ነው። የትምህርት ቤቱ ተማሪ በሙሉ ነው የመጣው። ዛሬ ከሰዓት በኋላ ትምህርት ዘግታችኋል ማለት ነው። የሟቾቹን ፎቶግራፎች ይዘው የሚታዩ ለቀስተኞች በዚያ ድንኳን ሀዘን የተቀመጡት ቤተሰቦች በርካታ መሆናቸውን ያመለክታሉ። በአደጋው በፈረሱ 16 መኖሪያ ቤቶች ለሞቱ ሰዎች ድንኳኑን የተከለውና ያስተባበረውም በአካባቢው የሚንቀሳቀስ የበጎ አድራጎት ማህበር ነው። የማህበሩ ሰብሳቢ አቶ ደገፉ ደሳለኝ ይህንኑ አብራርተዋል። እንዳንድ ሰው መካሪ እንዳንድ ልብ መካሪ ሆነን ነበር የምንኖረው አጋጣሚ ሆኖ እንግዲህ እጣ ደረሳችሁና ግማሽ ወገናችን ግማሽ አካላችን ማለት ነው። ስለዚህ ለዚህ አደጋ ያጋልጠውብናል ወደፊት የሚያጋጥም ለእኛም እራሱ ያሰጋል። ይሄ ነገር እና ቦታው እንደምታየው የተያያዘ ነው ንቅናቄው እስከዚህ ድስካለንበት ድረስ ነው እና ወደፊት ግን ላለው ያለፈው አልፏል እግዚአብሔር በመንግስት ስራት ያጥራቸው፣ ላለው ደግሞ መፍትሄ የሚፈለግበት ነገር ይፈልጋል። ይህን አሁን እያስተባበረ ያለው ማን ነው? ድንኳኑን የጣለው እንደዚህ ለሀዘንተኞቹ ድጋፍ እያደረገ ያለው ማን ነው? ይህ ቦታ ደቡባዊ ድል ይባላል፣ ይታወቃል። የቄሶች ማህበር ደቡባዊ ድል ተዋል አንድ ማህበር ነው። እዚህ አሁን ስንት ሰዎች የሞቱባቸው ስንት ቤተሰቦች ናቸው እዚህ ያሉ? ስንት ሰው ስንት አዘንተኛ ነው? እዚህ ያለው ቤቶቹ አስራ ስድስት ናቸው። በአስራ ስድስት ቤት ውስጥ የሚገኘው ግን ከእያንዳንዱ ቤት በስሩ ከአምስት እስከ አስር ይቧራል ተከራይ የተከራይ አቧራ አምስት ይያዛል አንዱ አቧራ ሲደመር፣ እንግዲህ አስራ ስድስትን በአምስት ብታበዛው እልቆ ማለቂያ የለውም፣ ብዙ ነው። እዚህ ላይ አብራሩልኝ። የሁሉም ስም ግን እዚህ ነው ድንኳኑ ማለት ነው። አጠቃላይ እዚህ በመደርመስ አደጋ የሞቱ ሰዎች በሙሉ እዚህ ነው የተቀመጡት። ለቅሶ ነው። ሌሎች ድንኳኖችም አሉ። በአብዛኛው ግን ዘመድ አዝማድ እየወሰዳችሁ በአብዛኛው እዚህ ነው ያሉ፣ ጠቅላላ እዚህ ነው ያሉ። አደጋውን አስመልክተው ለሀገር ውስጥ የሰጡት የአዲስ አበባ ከተማ ከንቲባ ድሪባ ኩማ በቀሩት ነዋሪዎች ላይ ተጨማሪ ጉዳት እንዳይደርስ እርምጃዎች እየተወሰዱ መሆኑን ገልጸዋል። በአካባቢው ያሉ ተጨማሪ አደጋ ይደርስባቸዋል ብለን የሰጋንባቸው አካባቢዎች የሚኖሩ ነዋሪዎችን በሙሉ የማስወጣት ስራ ቀኑ ሙሉ ስንሰራን የቆየ ነው። በተለያየ ቦታ ከዛ ራቀ ያለ ቦታ እንዲሰፍሩ እየተደረገ ነው ያለው። ሌሎች ሰብአዊ ድጋፎችም እየተደረጉ ነው ያሉት። አዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ልዩ ስሙ ቆሼ ተብሎ በሚጠራው አካባቢ በደረሰው አደጋ የሞቱ ሰዎች ቁጥር እየጨመረ መሆኑንም የአካባቢው ነዋሪዎች ተናግረዋል። ከከተማው አስተዳደር ባለሥልጣናት ተጨማሪ መረጃ ለማግኘት ያደረግኩት ጥረት ስብሰባ ላይ በመሆናቸው ለጊዜው አልተሳካም። እንደተሳካ እመለሳለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬዮ ከአዲስ አበባ።